አፍሪካ ነክ ርዕሶች የፕሬዝዳንት ባራክ ኦባማ የአፍሪካ ጉብኝት የዩናይትድ ስቴትስ ፕሬዝደንትናቸውንና የአፍሪካ ዝርያነትን አቅፎ የያዘ በመሆኑ ለአፍሪካውያን ያስተላለፉት መልእክት ለአህጉሪቱ ከመቆርቆርም አንጻር እንደሆነ ስለ አፍሪካ ጉብኝት እንዲተነትኑልን የጋበዝናቸው ዶክተር አየለ በከር ያስገንዝበዋል። ፕሬዚዳንት ኦባማ ከእርሳቸው በፊት የአሜሪካን የመሩ ሁለት ፕሬዝዳንቶች ክሊንተን እና ቡሽ ለአፍሪካ ካደረጉት ጋር ሲነጻጸር ፕሬዚዳንት ኦባማ ከእርሳቸው የተጠበቀውን ያህል አላደረጉም፣ ለሚለው አባባል ደግሞ ከነሱ ጋር ሲወዳደር ትልቅ ነገር አላደረጉም ለማለት ቢቻልም በአፍሪካ ላይ የአስተሳሰብ ለውጥ እንዲኖር አድርገዋል። በአፍሪካ ችግሮች ላይ ሳይሆን በአፍሪካ አጋርነት ላይ እንዲያተኩር አድርገዋል ብለዋል ዶክተር አየለ በከሪ። ዶክተር አየለ በከሪ በኮርኔል ዩኒቨርሲቲ በአፍሪካ ጥናት ክፍል ለብዙ ዓመታት አስተምረዋል። በአሁኑ ወቅት ደግሞ በመቀሌ ዩኒቨርሲቲ የታሪክና ባህል ክፍል ተባባሪ ፕሮፌሰር ናቸው። ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሃዬ ነች። ዶክተር አየለ ፕሬዝዳንት ባራክ ኦባማ አዲስ አበባ ሲገቡ ያዩትን በመግለጥ ይጀምራሉ። ልክ የፕሬዝዳንቱ አውሮፕላን ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲያርፍ አውሮፕላን ጣቢያ ነበርኩ፣ ወደ መቀሌ ልመጣ እና የዕድል ነገር ሆኖ አውሮፕላኑ ሲያርፍ፣ ከአውሮፕላኑ ሲወርዱ፣ በዛ በአውሮፕላኑ አካባቢ የተደረገውን ዝግጅት በሙሉ በአይን ምስክርነት ሆኜ ለማየት ችያለሁ እና የሚገርመው ነገር ያው እንግዲህ እኔ ሂስቶሪያን የሃይማኖት ሰው አይደለሁም። ልክ አውሮፕላኑ ሊያርፍ አካባቢ ቀስተ ደመና ታየ። እሱም ብዙ መወያያ ነጥብ ሆነዋል። ሌላው ደግሞ የታዘብኩት ምንድን ነው? ቦሌ ዓለም አቀፍ አውሮፕላን አንድ አውሮፕላን የለም ነበረ ትልቅ የእሳቸውን ቁሳቁስ ይዞ የመጣው አውሮፕላን ከሱ በስተቀር ሌሎች አውሮፕላኖች በሙሉ ተነስተው የእሳቸው አውሮፕላን ብቻ ነበረ ጠቅላላ ሜዳውን የያዘው። ሌላው ደግሞ የጸጥታው ነው። ሰላም መጥተው በሰላም እንዲመለሱ በማሰብ አካባቢው በሙሉ በጸጥታ ተከቦ ነበረ። እንደውም አውሮፕላኑ የሚቆሙበት ጋር እነዚያ አነጣጣሪ ተኳሾች የእኛም የእነሱም ከባው ነበረ። ስፔሻል ማማ ተሰርቶላቸው እዛ ላይ ሆነው አውሮፕላኑን ይጠብቁት ነበረ። ከወረዱ በኋላ ከአውሮፕላኑ እና ከሁለት ኢትዮጵያውያን ህጻናት አበባ ከተቀበሉ በኋላ ጠቅላይ ሚኒስትሩን ጋራት ገና ከሌሎች ከሳቸው አጃቢዎች ጋራ ሰላም ተባባሉ እና መኪናው በሜዳው ላይ እዚያ አውሮፕላኖች በሚቆሙበት በሜዳው ላይ አርጎ በሌላ በር ነው ታጅቦ ጠቅላላ ብዙ አጃቢ ያለ ታጅቦ ሊወጣ የቻለው። እንግዲህ ፕሬዝደንት ኦባማ ኢትዮጵያን በጎበኙበት ወቅት ለአፍሪካ ህብረት መሪዎች ባደረጉት ንግግር እኔ እንግዲህ እፊታችሁ የቆምኩት እንደ አሜሪካዊ ፕሬዝደንትና እንደ የአፍሪካ ልጅም ጭምር ነው ብለዋል ና የፕሬዝደንት ኦባማ በኢትዮጵያ ላይ የነበረው እንደ አፍሪካዊነታቸው እንግዲህ የአፍሪካ ዝርያ ያላቸው እንደመሆን መጠን ከዛ አንጻርም ና ከዩናይትድ ስቴትስ ፕሬዝደንትነትም ጭምር በአፍሪካ ያካሄዱት ጉብኝት ሰው በምን መልክ የተቀበለው ይመስሎታል? መዘንጋት የሌለበት ምንድን ነው ጉብኝቱ አሁን ተደጋግሞ እንደተባለው ታሪካዊ ነው። እንግዲህ ለምንድን ነው ታሪካዊ የተባለው? ታሪካዊ የተባለው አንደኛ የመጀመሪያው የአሜሪካ ፕሬዚዳንት ሆኖ ኬንያንም ሆነ ኢትዮጵያን ሲጎበኝ የበመጀመሪያ ጊዜ ነው ከአስራ ዘጠኝ መቶ ሶስት ጀምሮ ግንኙነትም ቢኖረን መጀመሪያ የንግድ ግንኙነት ነው የተቋቋመው። ከዛ ጀምሮ እስካሁን ድረስ ማንኛውም የአሜሪካ ፕሬዚዳንት ወደ ኢትዮጵያ መቶ አያውቅም ነበር። ስልጣን ላይ ሆነው የመጡ እስራቸው ብቻ ናቸው። ያ ነው እንግዲህ አንደኛው ቁም ነገር። ሌላው ቁም ነገር ደግሞ ምንድን ነው ፕሬዚዳንት ኦባማ ኬንያዊ አሜሪካዊ ፕሬዚዳንት ናቸው። አባታቸው አፍሪካዊ ነው እና ኢትዮጵያም ሆነ ኬንያም ሆነ ሴኔጋልም ሆነ ደቡብ አፍሪካም ሆነ የትም ቦታ በሚሄዱበት ጊዜ ሰው እናያቸው የአፍሪካ የአሜሪካ ፕሬዝዳንት መሆናቸውን ብቻ ሳይሆን እኚህ ሰው የእኛ አካል አፍሪካዊ ናቸው በማለት ነው እና ያ ደግሞ በእውነት ለመናገር ስሜት ቀስቅሷል እና ህዝቡ የተቀበላቸው ወልካም ሆም ወደ ቤትህ እንኳን ተመለስ በሚል መንፈስ ነው የተቀበላቸውን። በተለይ አፍሪካ ህብረት ውስጥ የተደረገላቸው አቀባበል እሳቸውም ታሪካዊ ንግግር ነው ያደረጉት እዛ። ንግግሩን አዳምጨዋለሁ። ሶስት አራት ጊዜ ደጋግሜ አንብቤዋለሁ እና መንፈሱ ምንድን ነው አፍሪካ በጣም ትልቅ ኮንቲነንት፣ ወይም ደግሞ አህጉር ልትሆን ትችላለች። ህዝቡ መራብ መቸገር የለበትም። ለሁሉም የሚሆን ሁኔታ ሊፈጠር ይችላል። ያ ደግሞ ሊፈጠር የሚችልበት በዚህ በዚህ መንገድ ነው እና ያን ነገር ደግሞ የሚያደርጉት ዲስኩር ለማድረግ ሳይሆን እንደ አንድ የአፍሪካ ወገንነት እንዳለው ሰው ተቆርቁረው የሰጡትም ወቀሳ ቢሆን ምስጋና አፍሪካ በጣም ትልቅ አህጉር ልትሆን እንደምትችልና ያን ደግሞ ሊመጣ የሚችልበትን አንድ ሁለት ሶስት ብለው ደርድረዋል። አንዳንዴ ምስጋና ሰተዋል። አንዳንዴ ደግሞ ወቀሳም አቅርበዋል። አፍሪካ ውስጥ አንድ ቢሊዮን ህዝብ አለ እና ያ ህዝብ አብዛኛው ችግር ውስጥ ያለ ነው እና ችግር ውስጥ መሆን የለበትም። ኬንያኖችም እንደዛ ነው ያለ አባቴ ስኮላርሽፕ አግኝቶ አሜሪካ መጥቶ ነው እኔ ልፈጠር የቻልኩት። ግን እናንተም ያንን ስኮላርሽፕ መጠበቅ የለባችሁም። እዚህ ኬንያ ውስጥ ሁሉ ነገር አለ እና ያንን ኬንያን የራሳችሁ መከበሪያ፣ መበልጸጊያ፣ ማደጊያ ከዓለም ጋራ እኩል የሚያደርጋችሁን ሁኔታ እዚሁ አለና እዚሁ መስራት አለባችሁ የሚል ነው። ሌላው ደግሞ ምንድን ነው እንደ ጓደኛ እንደ አጋር ሆነው ነው ንግግሩን የሰጡት። የአሁኑ የፕሬዚደንት ኦባማ የአፍሪካ ጉብኝት በዩናይትድ ስቴትስ ካለው የፖለቲካ ውዝግብ ገለል ብለው ከቤተሰብ ጋር የመገናኘት አይነት ይዘት የነበረው እንደሚመስላቸው ዶክተር አየለ አውስተዋል። ከዛ ካለው አሜሪካ ካለው የፖለቲካ ውዝግብ መጥተው እዚህ በጣም ደስ አላቸው፣ ህዝቡም ደስ አለው በተለይ ኬንያ ከቤተሰቦቻቸው ጋር በሚገናኙበት ጊዜ እህት አለ፣ አያት አለ፣ የአባታቸው መቃብር አለ፣ የአያታቸው መቃብር አለ እና በዛ መንፈስ ምንድን ነው ይሄ ትልቅ አፍሪካዊ መጣ፣ ይህን ትልቅ አፍሪካዊ በደንብ መቀበል አለብን፣ ማክበር አለብን በሚል ነው በጣም ሞቃ ያለ ከፍ ያለ አቀባበል ነው የተደረገላቸው። ከፖለቲካ መሪዎች አንስቶ ከተለያዩ ኢንስቲትዩቶች ወይም ደግሞ ተቋሞች መኖር እንዳለባቸው ለሁሉም እድል መሰጠት እንዳለበት ሴቶችም ቢሆኑ አሁን ያለው ኢኮኖሚ እንቅስቃሴ ተሳታፊ ካልሆኑ እኩል ተሳታፊ ካልሆኑ ያ የአፍሪካ ቡድን ኳስ ሊያሸንፍ አይችልም በሚል ነው ተምሳሌት የተጠቀሙት። እርግጥ ብዙውን አቀራረባቸው ዲፕሎማቲክ ነው። ከዲፕሎማሲውም ወጥተው በተለይ እንደ ቡሩንዲ አይነትን እንደ ደቡብ ሱዳን አይነትን ሀገር በቀጥታ ወቅሰዋል። ብሩንዲን ያው አንድ መሪ በህገ መንግስቱ ላይ በተጻፈው መሰረት አንድ ተርምም ሆነ ሁለት ተርም በዛ መሰረት አገልግሎ ስልጣኑን መልቀቅ አለበት። በጨዋታው መሀል ላይ ህግን ቀይሮ ሶስተኛ፣ አራተኛ ወይም ደግሞ የህይወት ፕሬዚዳንት መባል ትክክል አይደለም ብለው ከህግ ግልጽ የሆነ ቀጥታ ወቀሳ አድርገዋል። ሌላው ደግሞ ደቡብ ሱዳንን በሚመለከት ነው። አሁን የተደረገው ምንድን ነው? እንደ አውሮፓውያን አቆጣጠር ነሐሴ አስራ ሰባት ቀን ሁለቱ በተለይ መሪዎች አሁኑ ፕሬዚዳንት ከር እና ማቻር በዛን ጊዜ ፖለቲካ መፍትሄ ፈልገው መስማማት አለባቸው ካልተስማሙ እንግዲህ የዓለም መንግስታት እቀባ ሊያደርጉባቸው ነው ማለት ነው። እና ምንድን ነው እኔ የገባኝ ከዛ ንግግር የተማርኩት ምንድን ነው? አንደኛ ስራዬ ብለው ጊዜያቸውን ወስደው በደንብ ተዘጋጅተው መምጣታቸው፣ ሁለተኛ የተቀበሏቸውም ኬንያም ቢሆን ኢትዮጵያም በደንብ ተዘጋጅተው መቀበላቸው በተለይ ኢትዮጵያ በኢትዮጵያን ሕዝብና በአሜሪካን ሕዝብ መካከል የሚኖረው ግንኙነት ወደ ላቀ ወደ ከፍተኛ ደረጃ መሸጋገሩ ይሄ እንግዲህ በጣም ኢምፖርታንት ነው። በዛ ኮንቴክስትም አይ ቲንክ መታየት ያለበት ይመስለኛል። ምክንያቱም ኢትዮጵያ በፈጣን እድገት የምታድግ ሀገር ናት። እርግጥ ሀገር ውስጥ ብዙ ችግሮች አሉ። ያንን ችግር ማንም የሚክድ የለም። ግን በሌላ በኩል ደግሞ ብዙ እንቅስቃሴ አለ። ብዙ ደስ የሚል እንቅስቃሴ አለ እና እሳቸው መጥተው ውይይት መክፈታቸው እኛ በታሪክ ይሄንን ታሪካችን የሚያሳየው ይሄ ነው፣ ጥሩ ጥሩ ገጽታችን ይሄ ነው የምንለውን ለሳቸው በማሳየት እሳቸውም እዛው ቦታው በመገኘት ያንን አእምሯቸው ውስጥ መቅረጻቸው በሁለቱ ህዝቦች መካከል ከፍተኛ ደረጃ ወደ ላቀ ደረጃ እንዲደርስ ያደረገዋል ማለት ነው።